ትኩረት በአፍሪካ ሰላም፣ ጤና ይስጥልን አድማጮቻችን። የዕለቱ የትኩረት በአፍሪቃ ዝግጅታችን የፊታችን ታህሳስ ወር ጋና የምታስተናግደው ፕሬዚዳንታዊ ምርጫና እንድምታው እንዲሁም የአፍሪቃ ሀገራት በብሪክስ መታቀፍና መጻኢ የአፍሪቃ ጣፈንታን ከብዙ በጥቂቱ ይመለከታል። አብራችን ቆዩ። ጋና የፊታችን የታህሳስ ወር ለምታደርገው ምርጫ ብርቱ ተፎካካሪ ሆነው የቀረቡት የገዢው ፓርቲ እጩ መሐመዱ ማሁሚያ እና የተቃዋሚ ፓርቲ እጩ ጆን ድራማኒ የጦፈ የምረጡኝ ዘመቻቸውን ተያይዘውታል። የወቅቱ የጋና ምክትል ፕሬዚዳንትና የገዢው ፓርቲ ኒው ፓትሪዮቲክ ፓርቲ ኤንፒፒ እጩ መሐመዱ ማዉማ የፕሬዚደንትነት መንበሩን ለመቆናጠጥ እንዲሁም የተቃዋሚ ፓርቲው ናሽናል ዲሞክራቲክ ኮንግረስ ኤንዲሲ እጩ ጆን ድራማኒ ማህማ በድጋሚ ወደ ስልጣን የሚመለሱበትን እድል ለማመቻቸት በየፊናቸው ቃል እየገቡ ነው። የምርጫ ዘመቻው ወደፊት ገፍተው ለመጡት ሁለቱም እጩዎች ቀላል እንደማይሆን ሲጠበቅ የጋናውያንን ልብ እናሸፍትበታለን አሊያም ልዩነት እንፈጥርበታለን ያሉትን አማራጭ ፖሊሲዎችን እያስተዋወቁ ቅስቀሳቸውን አጠናክረው ቀጥለዋል። የተቃዋሚ ፓርቲ መሪው ጆን ድራማኒ ከጎርጎርሳውያኑ 2013 እስከ 2017 ለአራት ዓመታት ጋናን ካስተዳደሩ ወዲህ በድጋሚ ለመመረጥ ሶስት ያህል ጊዜ ብርቱ ትግል ቢያደርጉም አልተሳካላቸውም። ተሰናባቹ ፕሬዚዳንት ናና አኩፎ አዶ ሁለት የስልጣን ዘመናቸውን በማጠናቀቃቸው ምክትላቸውን የፓርቲ እጩ አድርገው ይሰናበታሉ። አሁን ውድድሩ በወቅቱ ምክትል ፕሬዚዳንትና በተከታታይ የምርጫ ዓመታት ስኬት ከራቃቸው የተቃዋሚ ፓርቲ መሪው ጋር ይሆናል ማለት ነው። ለመሆኑ እጩ ፕሬዚደንቶቹ በየፊናቸው የጋናውያንን ልብ ለማሸፈት ይዘው እየተንቀሳቀሱ የሚገኙት የዘመቻ ስልታቸው የት ያደርሳቸው ይሆን? ለጋናውያንስ ምን የተለየ ነገር ይዘው ይመጡ ይሁን? የጋናን ፖለቲካ በቅርበት የሚከታተሉት እና የሚተነትኑት ኢብራሂም አልሐሰን፣ እንደሚሉት ሁለቱ የጋና ዋነኛ ተቀናቃኝ ፓርቲዎች በየምርጫ ዘመቻዎቻቸው በብዙ ተግዳሮቶች ውስጥ አልፈዋል። ለዚህ ነው ሁለቱም የተቀናጀ የምርጫ ዘመቻ ስልትን ለመከተል የወሰኑት ይላሉ። ሁለቱም ዋነኛ ፓርቲዎች ይህንኑ ሲገፉበት ነው የቆዩት። ለምሳሌ ኤንዲሲን ያየህ እንደሆነ የ24 ሰዓት ኢኮኖሚ ያለውን የማሻሻያ መርህ ይዞ በዚሁ ነው እየገፋ ያለው። የኤንፒፒው ዲጂታላይዜሽንም የተከተለው መንገድ በሁለቱ መካከል መገፋፋት መኖሩን ነው የሚያሳየው። በጥቅሉ ግን የምርጫ ቅስቀሳው ቃል ሁለቱም ፓርቲዎች ከሞላ ጎደል አንድ አይነት መሆናቸውን የታዘብኩት ነገር ነው። እንደ አልሐሰን አስተያየት እጩዎች ከተለመደው በርካታ ሰዎችን የሚያሳትፉ ሰልፎችን ከመጥራት ይልቅ ማህበረሰብን መሰረት ያደረገ አካሄድን መምረጣቸውን ነው የተመለከቱት። ይህ ደግሞ ሁለቱም አንድ አይነት የምርጫ ስልት መከተላቸውና ውድድሩን የበለጠ ተጠባቂ ሊያደርገው እንደሚችል ነው ተንታኙ የተመለከቱት። ሁለቱም ዋነኛ ፓርቲዎች ይህንኑ ሲገፉበት ነው የቆዩት። ለምሳሌ ኤንዲሲን ያየ እንደሆነ የ24 ሰዓት ኢኮኖሚ ያለውን የማሻሻያ ምርህ ይዞ ነው በዚሁ እየገፋ ያለው። የኤንፒፒው ዲጂታላይዜሽንም የተከተለው መንገድ በሁለቱ መካከል መገፋፋት መኖሩን የሚያሳይ ነው። በጥቅሉ ግን የምርጫ ቅስቀሳው ቃል ሁለቱም ፓርቲዎች ከሞላ ጎደል አንድ አይነት መሆናቸውን የታዘብኩበት ነገር ነገር ነው። ከዓለም አቀፍ አበዳሪዎች 30 ቢሊዮን ዶላር እዳ ያለባት ጋና ይህንኑ የውጭ እዳዋን መክፈል ተስኗት መቆየቷ ነው የሚነገረውም። በዚህና በሌሎች ምክንያቶች የተዳከመውን ኢኮኖሚዋን ወደነበረበት ለመመለስም በዓለም የገንዘብ ድርጅት አይኤምኤፍ መርሃ ግብር ስር ለመታቀፍ ተገዳለችም። ዓለም አቀፉ የገንዘብ ድርጅት ለጋና የ3 ቢሊዮን ዶላር ድጋፍ ሀገሪቷ ከዕዳዋ እንድታገግም ብሎም በመልሶ ማደራጀት መክፈል እንድትችል ያግዛታል የተባለውን መርሃ ግብር መዘርጋቱ ነው የተገለጸው። የኤንዲሲ እጩ በምርጫ ዘመቻቸው ይዘውት ከቀረቡት አንዱ በሆነው በዲጂታል ፈጠራ የ24 ሰዓት ኢኮኖሚ የተሰኘው ጽንሰ ሀሳብ አንዱና ምናልባትም ጋና ለገባችበት የኢኮኖሚ ውድቀት ትንሳኤ ይዞላት እንደሚመጣ ተስፋ ያደርጋሉ። የኢኮኖሚ ባለሙያና የቀድሞ የማዕከላዊ ባንክ ሰራተኛ የነበሩትና የተቃዋሚ ፓርቲ እጩ ፕሬዝዳንት ባውሚያ ስለ ዲጂታል ፈጠራ ፖሊሲዎች ለጋና ኢኮኖሚያዊ ችግሮች ቁልፍ መፍትሄዎች እንደሆኑ ተናግረዋል። ባውሚያ በጋና ደቡብ ምስራቅ ቮልታ ክልል በተካሄደው የምርጫ ዘመቻ ላይ ሁሉም ወጣቶች ስራ ይፈልጋሉ፣ ለዚህ ደግሞ በጋና ውስጥ ለአንድ ሚሊዮን ወጣቶች ሰዎች የዲጂታል ክህሎት እሰጣለሁ ሲሉ ቃል ገብተዋል። እጩ አጓጊ በሚመስለው ቅስቀሳቸው እድሉን ለማንኛውም ሰው ትምህርት ያቋረጡ ወጣቶች ችን ጨምሮ የዲጂታል ክህሎ ስልጠና ተቋዳሽ እንዲሆኑ የሚጋብዝ ነው ተብሎለታል። የገዢው ፓርቲ ጆን ማሃማ በበኩላቸው የጋናን የኢኮኖሚ በር ይከፍታል ያሉትን የምርጫ ቅስቀሳ ሀሳባቸውን ሲያቀርቡ ጋናውያን ከመደበኛ የስራ ሰዓታቸው ውጭ ጭምር በኢኮኖሚያዊ እንቅስቃሴዎች ውስጥ ተሳታፊ እንዲሆኑ ይጋብዛሉ። ይህ ደግሞ ሰራተኞች በተለያዩ የስራ መስኮች እንዲሳተፉ ድርጅቶችም ተጨማሪ ሰው ኃይል እንዲቀጥሩ እድል ይፈጥርላቸዋል፣ ተብሏል። እንደዚያም ሆኖ ግን ከቀረበለት የሀሳብ ምርጫ በድምፁ ሊወስን ያለው እያንዳንዱ ጋናዊ የትኛውን እንደሚመርጥ ውሳኔው የራሱ ይሆናል። ተፎካካሪዎች አጠናክረው ከቀጠሉት ከምረጡኝ ዘመቻቸው ከወዲሁ ተረድተው ሀሳባቸውን ያካፈሉም አልጠፉም። የመዲናዋ የአክራ ከተማ ነዋሪው ኳኩ አምፖንሳ ለዶች ቨለ እንዳሉት እስካሁን ካዩትና ከታዘቡት የሁለቱም ፓርቲዎች የቅስቀሳ መልእክቶች ለእርሳቸው አሳማኝ ሆነው አላገኙትም። ሁለቱም የኤንፒፒና የኤንዲሲ ፓርቲዎች የገቧቸው የተስፋ ቃላት በታሳሰባቱ ምርጫ ላይ ውሳኔን በምንም መልኩ ሊነኩ አይችሉም። ምክንያቱም የገቡት ቃል ተስፋ ሰጪ አይደለም። በገቡት ቃል ውስጥ ምንም ተስፋ ሰጪ ነገር አላየውም። በዘመቻቸው ውሸታቸውን የሚቀጥሉ ነው የሚመስለኝ። ይህ የአምፖንሳ ስጋት በእርግጥ ጋናውያን መራጮች ከፖለቲከኞቻቸው ላይ እምነት ማጣታቸውን ማሳያ ሆኗል። የባለፈው የጋና ምርጫ ገዢው የኤንፒፒ ፓርቲ 275 መቀመጫዎችን ሲያሸንፍ በአንጻሩ ተቃዋሚው የኤንዲሲ ፓርቲ 137 መቀመጫዎችን አግኝቷል። የተቀሩትን ወንበሮች ገለልተኞች ተቀራምተዋል። የጋና ሕገ መንግስት የፓርላማ አባል ከወከሉት የፖለቲካ ፓርቲ ውጪ አሊያም በገለልተኛነት እንዲወዳደሩ አይፈቅድም። ይህ በእንዲህ እንዳለ ግን የፓርላማ የተቋቋመው አፈ ጉባኤ አሊባን ባጊቢን አራት የምክር ቤቱን መቀመጫዎች ክፍት ማድረጋቸው ብርቱ ነቀፌታ ከማስነሳቱ ባሻገር ፖለቲካዊ አለመግባባት ማስከተሉ ነው። መረጃዎች የሚያመለክቱት የአፈጉባኤ ውሳኔ ያስከተለው የፓርላማ ግርግር ምክር ቤቱን ላልተወሰነ ጊዜ ስራውን እንዲያቋርጥ አስገድዶታል። ይህ ደግሞ ከሁለት ወራት በታች ጊዜ በቀረው አጠቃላይ ምርጫ ላይ ተጽዕኖ እንዳያሳድር ማስጋቱም አልቀረም። ምክንያቱም የህግ አውጭው አካል አጠቃላይ እንቅስቃሴ ማስተጓጎሉ ምናልባትም በጀትና ለምርጫ ወሳኝ የሆኑ ጉዳዮችን ከመወሰን በትንሹ ሊያዘገይ የሚችልበት እድር ስለመኖሩ ተመላክቷል። የሆነ ሆኖ ግን ምክትሉ ፕሬዚዳንት ሊሆኑ አንድ ዙር ስልጣኑን ቀምሰው የተመለሱት ዳግመኛ ወደ መንበሩ ሊመለሱ አጓጊ ነገር ግን ብዙም እምነት ያላሳደሩ የቀስቀሳ ሀሳባቸውን ይዘው የምረጡኝ ዘመቻቸውን አጧጥፈዋል። አዲሱ የጎርጎርሳውያን ዓመት 2025 ጋና ናና አኩፎ አዶን ሸኝታ አዲሱን ፕሬዚደንት ትቀበላለች። የደቡብ አፍሪቃን መንገድ የተከተሉት ኢትዮጵያና ግብጽ ሩሲያ ባስተናገደችው የብሪክስ የመሪዎች ጉባኤ ላይ ተሳትፈዋል። በብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ጥምረት የተመሰረተው ብሪክስ አሁን ኢትዮጵያን ጨምሮ ኢራን፣ ግብፅ፣ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያን በማካተት የአባላቱን ቁጥር አስር ሲያደርስ ቱርክ፣ አዘርባጃን እና ማሌዥያ ቡድኑን ለመቀላቀል ማመልከቻቸውን አስገብተው በመጠባበቅ ላይ ይገኛሉ። ብሪክስ በተለያየ ፖለቲካዊና ኢኮኖሚያዊ ፍላጎቶች ባላቸው ሀገራት ጥምረት መፈጠሩ እንደምን ወጥ የሆነ አቋም መያዝ ያስችለዋል የሚል ጥያቄ የማስተናገዱን ያህል አፍሪቃውያንን ጨምሮ በርካታ በኢኮኖሚ በማደግ ላይ ያሉ ሀገራት ሊቀላቀሉት ከፍተኛ ፍላጎት ማሳየታቸው ሲታይ ቀስ በቀስ ምናልባትም ትልቅ ዓለም አቀፍ ተቋም ወደ መሆን እየተንደረደረ መሆኑን ሳያሳይ አልቀረም። ሩሲያ በደቡባዊ ከተማዋ ካዛን ባስተናገደችው የሶስት ቀናት የመሪዎች ጉባኤ አባል ሀገራት የፋይናንስ ትብብርን ለማጠናከር እና በምዕራባውያን ቁጥጥር ስር ካሉት የክፍያ ስርዓቶች አማራጮችን ለማዘጋጀት የሚያስችል እቅድ ላይ እንዲመክሩበት መድረክ ፈጥሮላቸዋል። ቀስ በቀስ የአባላቱን ቁጥር እያሳደገ የሚገኘው ብሪክስ በተለይ ለአፍሪቃውያን ሀገራት ዓለም አቀፍ ሚናቸውን እንዲያሳድጉ ብሎም ራሳቸውን እንዲቀይሩ መልካም እድል ይዞላቸው እንደመጣ ጥምረቱን በቅርበት የሚከታተሉ ባለሙያዎች ይናገራሉ። በካሜሩን ዶዋላ ዩኒቨርሲቲ መምህርና የፖለቲካ ተንታኝ የሆኑት ዶክተር ማይክል ኒዲ ማንቾ እንደሚሉት በርካታ አፍሪቃውያን ሀገራት ነባሩን ዓለም አቀፍ ሀያል የሚገዳደር አዲስ የዓለም ሀያል መንግስት መሻታቸው ብሪክስን እንዲቀላቀሉ ምርጫቸው አድርጓል ይላሉ። ብሪክስ አፍሪቃውያን ለተወሰነ ጊዜ ያላዩዋቸውን አዳዲስ ለውጦች እያመጣ ነው። አስታውስ አፍሪቃውያን አሮጌው እያለን ከምንጠራው ስርዓት ከባርነት፣ በባሪያ ንግድ፣ በቅኝ ግዛት፣ በኢምፔሪያሊዝም እና በመሳሰሉ አስቸጋሪ ሁኔታዎች ውስጥ አልፏል። ነገር ግን አሁን አፍሪቃውያን ብሪክስ ነባራዊውን ዓለም አቀፋዊ ስርዓት ለመቋቋም ይረዳል ብለው ያስባሉ። እንደዚያም ሆኖ ግን አሁንም ድረስ አፍሪቃውያን ለራሳቸው ከሚሰጡት ግምትና አመለካከት የተነሳ ገና በርካታ የቤት ስራ እንደሚጠብቃቸው የሚገልጹት ምሁሩም አፍሪቃውያኑ በተለዋዋጩ ዓለም የሚመጥናቸውና የሚጠቅማቸውን ስፍራ ለማግኘት በሚያደርጉት ጥረት ልክ የቆየ የቤት ስራቸውን በፍጥነት መስራት ይጠበቅባቸዋል ባይም ናቸው። አፍሪካ ራሷን መመገብ አለባት። እናም በአፍሪካ ውስጥ የንግድ ሥራ መስራት ደግሞ በጣም በጣም ከባድ ነገር እንደሆነ ይገነዘባሉ ሰዎች። አፍሪካ ውስጥ ከመግዛት ከአውሮፓና አሜሪካ መግዛት ርካሽ እንደሆነ ነው የሚያስቡት። ይህ ደግሞ መሆን የለበትም። ሌላው የኮንጎ ጉዳዮች ተንታኝ የሆኑት ኤኤል ኪቴንጌ ሉባንዳ እንደሚሉት አፍሪካውያኑ ብሪክስን መቀላቀላቸው እንዳለ ሆኖ ከምዕራቡ ዓለም ጋር ያለው ሁለንተናዊ ግንኙነት ግን መበላሸት የለበትም ብሪክስ ውስጥ ስንሆን ከምዕራቡ ዓለም ጋር ያለን ጂኦፖለቲካዊ ግንኙነት ያለምንም ችግር እንኖራለን እና ይህ ደግሞ ዛሬ ነው መሆን ያለበት። ከተወሰኑ አካላት ጋር የተወሰኑ እንቅስቃሴዎችን ለማድረግ የተወሰነ ነፃነት እንዲኖረንም ያስችለናል። እናም ይህ ነፃነት ለሁሉም ሰው መከበር ያለበት ይመስለኛል። ምሁራኑ በተናጥል ለዶች በለ በሰጧቸው አስተያየቶች ብሪክስ ለአፍሪካ ምናልባትም አዲስ ተስፋ ይዞ እንደመጣ ነው። ሩሲያና ቻይና በሁለትዮሽ የንግድ ስምምነቶች ላይ ያቀረቡት ማራኪ ቅናሾች ደግሞ ምናልባትም አዲስ ዓለም አቀፋዊ ስርዓት ለመፍጠር አፍሪካ ራሷን እንድትቀይር አሳማኝ ጉዳይ ይዞ መምጣቱን መመልከታቸውን ይገልጻሉ። ያለፉት አስርት ዓመታት በአፍሪካ ትልቁ የንግድ አጋሮችና አዳዲስ ባለሀብቶች በሆኑት በአፍሪቃና በብሪክስ መንግስታት መካከል የንግድና ስልታዊ ግንኙነቶች መጨመራቸውን መረጃዎች ያመለክታሉ። እንደዚህም ሆኖ ግን ብሪክስን የሚቀላቀሉ የአፍሪካ ሀገራት ተግዳሮት ሊገጥማቸው እንደሚችል ዶክተር ማይክል ኒዲማንቸ ስጋታቸውን ይገልጻሉ። ለዚህኛው ሀሳባቸው መነሻ የሆነላቸው ደግሞ አፍሪቃውያኑ በሚያገኟቸው እድሎች በአህጉሪቱ ውስጥ ምርትና ምርታማነትን ሊገድሉ የሚችሉ ስምምነቶችን ጨምሮ ሌሎች አደጋዎችን በራሳቸው ላይ ሊጋብዙ የሚችሉበት እድል አለ። Pa' በሌላ በኩል የብሪክስ መስፋፋት በዚህ ከቀጠለ አፍሪካ ተግባራዊ ያደረገቻቸውን ቀጠናዊ ነፃ የንግድ ትስስሮች ሌላ ተግዳሮች እንዳይሆንበት ያሰጋል። የማህበራዊ ኢኮኖሚ ተንታኞቹ በአንድም ይሁን በሌላ መልኩ ሀሳባቸውን ሲቋጩም አፍሪካ ያገኘቻቸውን እድሎች ማምከን የለባትም። ቀጠናዊ፣ አህጉራዊ፣ ብሎም ዓለም አቀፋዊ የንግድ ትስስሮችና ጥምረቶች አንዱ ሌላኛውን ሳያፋልስ መጠቀም የሚችሉበትም እድል መታየት አለበት ባይ ናቸው። ሀገራቱ ብሪክስን ሲቀላቀሉ ከምዕራቡ ዓለም ጋር ያላቸውን ፖለቲካዊና ኢኮኖሚያዊ ትብብር በማበላሸት መሆን እንደማይገባም ያሳስባሉ። እንግዲህ አድማጮቻችን፣ ለዛሬ ያልነውና በሁለት ርዕሰ ጉዳዮች ላይ ያተኮረው የዕለቱ የትኩረት በአፍሪቃ ዝግጅታችንም በዚሁ ይጠናቀቃል። ታምራት ዲንሳ ነኝ። ጤና ይስጥልኝ።